የጋቢና ጉዟችን ከአሜሪካ ድምፅ ተጀምሯል። እንደምናመሻችሁ የዛሬ የካቲት 1 2011 ዓ ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ፂዮን ግርማ ነኝ። አብራችሁን ቆዩ። በድሬዳዋ ከተማ ታስረው የነበሩ 86 ሰዎች እንዲፈቱ ተወሰነ። እነዚህ 86 ተጠርጣሪዎች ወንጀል ስለመፈጸማቸው ምንም አይነት አሁን ያልቀረበባቸው በመሆኑ አቃቤ በእነሱ ላይ የተጀመረው ምርመራ መዝገብ እንዲቋረጥ በማድረግ ከእስር እንዲፈቱ በወሰነው መሰረት የተፈቱ ናቸው። ዝርዝሩም በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ ያዘጋጀናቸው በርከት ያሉ ቅንብሮችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። በጥረት ኮርፖሬት ተፈጽሟል ከተባለ የሙስና ወንጀል ጋር በተያያዘ በቁጥጥር ስር የዋሉት አቶ በረከት ስምኦንና አቶ ታደሰ ካሳ ዛሬ ባህር ዳር ፍርድ ቤት ቀርበዋል። የዳሽን ቢራ ፋብሪካ ዳየት ሳቫራ ለተባለ የእንግሊዝ ኩባንያ በዘጠና ሚሊዮን ዶላር የተሸጠ ቢሆንም ሁለቱ ተጠርጣሪዎች ግን የሽያጩን ድርሻ ለዳሽን ወይም ለጥረት ኮርፖሬት ገቢ ያለማድረጋቸውን በክሱ ሰነድ ተመልክቷል። የፋብሪካው ሃምሳ በመቶ ድርሻ በስዊዘርላንድ ባርክሌይስ ባንክ በግለሰብ ስም የተከፈተ የባንክ ደብተር እንደሚገኝ የክሱ ሰነድ ያሳያል። ተጠርጣሪዎች በበኩላቸው የዳሽን ቢራ ጉዳይ በፌዴራል እንጂ በክልል ሊታይ አይገባም ተፈጸመ የተባለው ጉዳይም የጸረ ሙስና ኮሚሽን ከመቋቋሙ በፊት በመሆኑ ኮሚሽኑ የመክሰስና የመመርመር ኃላፊነት የለውም ሲሉ ተቃውመዋል። እነ አቶ በረከት ቤተሰብ አይጠይቀንም በማለት ለፍርድ ቤቱ አቤቱታ አቅርበዋል። ፍርድ ቤቱ በክልሉ ጸረ ሙስና ኮሚሽን የወንጀል መርማሪ የተጠየቀውን የ14 ቀን የጊዜ ቀጠሮ ፈቅዶ ተነስቷል። ሱዳን በመንግስቱ ተቃዋሚዎች ሰልፈኞች ላይ እየወሰደችው ያለችው የኃይል እርምጃ ከዩናይትድ ስቴትስ ጋር ያላትን ግንኙነት ለማሻሻል የተያዙ ጥረቶችን ሊጎዳ ይችላል ሲሉ አንዳንድ ቁልፍ የአሜሪካ ታዛቢዎች አስገነዘቡ። በከፍተኛ ግሽበት በዳቦና በነዳጅ ዘይት ዋጋ መናር ምክንያት ህዝባዊ ተቃውሞ ከሁለት ሳምንታት በፊት ከተቀሰቀሰ ወዲህ የሰብአዊ መብት ተከራካሪዎችና የአሜሪካ ድምፅን ጨምሮ ሌሎች የዜና ምንጮች ሱዳን ውስጥ ህገወጥ ስርዓት እገታና ግድያ መፈጸሙ ዘግበዋል። የተቃውሞ ሰልፎቹም ትላንት ቀጥለው በብዙ መቶዎች የተቆጠሩ ሰዎች የዋና ከተማይቱ ካርቱም መንገዶችን አጥለቅልቀው የዋሉ ሲሆን ሀገሪቱን ለረጅም ጊዜ ያስተዳደሩት ፕሬዚዳንት ኦማር አልበሽር ስልጣን እንዲለቁ ጠይቀዋል። በሽር ግን ወይ ፍንክች እንዳሉ ነው። ከቅርብ ቀናት በፊት በተቃዋሚዎች ላይ እየተለሳለሱ የመጡት የሱዳኑ መሪ አብዛኞቹ ተቃዋሚዎች የረባ ምክንያት የሌላቸው ወጣቶች ናቸው ማለታቸውንና ጋዜጠኞችን ለመፍታት ቃል መግባታቸውን ሮይተርስ የዜና ወኪል ዘግቧል። በደቡብ ሱዳን እንደገና የተደረሰውን የሰላም ስምምነት ተግባራዊ ለማድረግ ብዙ ፈተናዎች ተደቅነዋል። አብዛኛው ግን የዓለም አቀፉ ማህበረሰብ ጥርጣሬ ስላደረበት ነው ይላሉ ፕሬዚዳንት ሳልቫ ኪር። ፕሬዚዳንቱ ትላንት ጁባ ውስጥ ለተሰበሰቡት በመቶዎች ለተቆጠሩ የኤስፒኤልኤም ማለትም የደቡብ ሱዳን ለህዝብ ለአርነት እንቅስቃሴ ካድሬዎች ሲናገሩ በመስከረም ወር ለተደረሰው ስምምነት ጥሩ አልነበረም፣ የፈረምኩት ግን የህዝብ ስቃይ እንዲቀጥል ባለመፈለጌ ነው ብለዋል። የረድኤት ሰራተኞች አራት ሚሊዮን ረሀብተኞችን ለመመገብ የሚያስችላቸውን የእህል ክምችት አውጥተው ማከፋፈል እንዲችሉ የየመን ሁቲ ሽምቅ ተዋጊዎች ፈቃድ ይሰጡ ዘንድ የተባበሩት መንግስታት የሰብአዊ መብቶች ጉዳይ ኃላፊ ትላንት ተማጽኖ አቅርበዋል። እስካሁን ጥቅም ላይ ያልዋለውና ሊበላሽ ይችላል ተብሎ የሚፈራው እህል የሚገኘው በወደብ ከተማይቱ ሆዴዳ ጎተራዎች ውስጥ ነው። የዓለሙ ድርጅት ካለፈው መስከረም ወር ጀምሮ በቀይ ባህር የወደብ ከተማይቱ ሆዴዳ 3.7 ሚሊዮን ሰዎችን መመገብ የሚያስችለውን በቂ እርዳታ እህል አውጥቶ ማከፋፈል አለመቻሉ በጥልቅ ያሳስበኛል ብለዋል የተባበሩት መንግስታት መብቶች ጉዳይ ኃላፊ ማርክ ሎኮች። አድማጮች ለሰአቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ሲያከብሩ ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ካድማስ እንሻገር የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪዮኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። ጥር 13 ቀን 2011 ዓ ም የጥምቀት በዓል ላይ የእግዚአብሔር አብ ቤተ ክርስቲያን ታቦት ሲገባ በምዕመናን ላይ የተፈጸመውን ትንኮሳ ተከትሎ በተነሳው ተቃውሞ ከታሰሩ በመቶዎች የሚቆጠሩ ተጠርጣሪዎች መካከል 86ቱ ትላንትናና ዛሬ አመሻሽ ላይ ክሳቸው ተቋርጦ ተለቀዋል። የፌዴራል አቃቤ ሕግ ወደፊትም ፋይላቸው እየተጣራ ተጨማሪ ተጠርጣሪዎች ሊለቀቁ ይችላሉ ብሏል። አዲሱ ቸኮል ዝርዝር ዘገባለው የድሬዷ ፖሊስ የፌዴራል ፖሊስና የመከላከያ ሰራዊት ከጥር አስራ ሶስት በኋላ ባሉት አምስት ቀናት በቁጥጥር ስር ከዋሏቸው ተጠርጣሪዎች መካከል በምርመራ ንጹህነታቸውን አረጋግጫሉ ያላቸውን ሰላሳ ሁለት ተጠርጣሪዎች ትላንትና መሻሽ ላይ፣ ሌሎች አምሳ አራት ተጠርጣሪዎችን ደግሞ ዛሬ ላይ ለቀዋል። በፌዴራል ጠቅላይ አቃባቢ ቅ የድሬዷ ቅርንጫፍ ጽህፈት ቤት ምክትል ኃላፊ የሆኑት አቶ ረዴት ግርማ በተለይ ለቪኦኤ እንደገለጹት በቀጣይም ነጻ ሊለቀቁ የሚችሉ ይኖራሉ። በድሬዳዋ በተፈጠረው ረብሻና ሁከት ምክንያት ተጠርጥረው የተያዙ ሲሆን የድሬዳዋ አስተዳደር ፖሊስ ኮሚሽንና የፌዴራል ፖሊስ ኮሚሽን በጋራ ባደረጉት የምርመራ ስራ እነዚህ ሰማንያ ስድስቱ ተጠርጣሪዎች ወንጀል ስብለት ስለመፈጸማቸው ምንም አይነት ማስረጃ ያልቀረበባቸው በመሆኑ አቃቤ በእነሱ ላይ የተጀመረው የምርመራ መዝገብ እንዲቋረጥ በማድረግ

የዜጋ ፖሊስ ኮሚሽን አጣርቶ በሚያቀርበው መሰረት ማስረጃው በቂ ሆኖ ሲገኝ ክስ የሚመሰረት ይሆናል ማለት ነው። ተፈቺዎችና ቤተሰቦቻቸው በጋራ እንዲሰበሰቡ ተደርጎ የመብት ጥያቄ ካላቸው በሰላማዊ መንገድ ብቻ እንዲጠይቁና በረብሻ እንዳይሳተፉ ምክር እንደተሰጣቸው ጭምር አቶ ረዴ ተናግረዋል። ከጥር 13 በኋላ በነበሩት አምስት ቀናት የድሬዳዋን እንቅስቃሴ የገታ ተቃውሞ የነበረ ሲሆን በተቃውሞው ሶስት ሰዎች ከመቁሰላቸውና የተወሰነ ንብረት ከመጥፋቱ በስተቀር በአጠቃላይ ሰላማዊ ተብለው ሊገለጽ እንደሚችል ፖሊስ ከሳምንት በፊት በሰጠው መግለጫ አስታውቆ ነበር። ይሁንና ከሶስት መቶ በላይ ተጠርጣሪዎች ለማቆያ ጣቢያነትም ሆነ ለማረሚያ ቤትነት ባልተዘጋጀ ካምፕ በቁጥጥር ስር ውለው ምርመራ እየተደረገባቸው ነው። ድርጊቱ ትክክል አይደለም ያሉ 14 የከተማ የግል ጠበቆች በጋራ ለተጠርጣሪዎች ነጻ የጥብቅና አገልግሎት እየሰጧቸው ሲሆን በድሬዳዋ የሚገኙ አስራ ሁለት አድባራት ሰበካ ጉባኤዎችም በጋራ ጽፈው ለከንቲባ ኢብራሂም ኡስማን ባስገቡት ደብዳቤ ጉዳዩ በእርቅ እንዲፈታ ጠይቀዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ፣ ድሬዳዋ። እውቀት በየጊዜው ካልታደሰ አለማወቅ መልሶ እንዲያንሰራራ ያደርጋል ሲሉ ደራሲና በተለያዩ መድረኮች አነቃቂ ንግግሮችን በማድረግ የሚታወቁት ዶክተር አለማየሁ ዋሴ ተናግረዋል። ዶክተር አለማየሁ ይህንን የተናገሩት ጊዮን ቀለም የተሰኘ የሀሳብን ውድ ዋጋ አጉልቶ ያሳያል ተብሎ በተዘጋጀ ምሽት ላይ ነው። አስቴር መስጋናው ዝርዝር ዘገባ አላት። አዘጋጆቹ እንደሚሉት መድረኩ የተዘጋጀው አሁን አሁን በሀገር አቀፍ ደረጃ እየታየ ያለው በእውቀት ላይ ያልተመሰረቱ እንቅስቃሴዎች የእውቀት ማነስ ብቻ ሳይሆን ዝምታ ጭምር በመሆኑ ጥሩ ሀሳብ ያላቸውን ሰዎች ግብረ ገብን እንዲያስተምሩ ማመቻቸት ነው ብለዋል። በዕለቱ አነቃቂ ንግግሮችን በመናገር በአካባቢው ተጽዕኖ ፈጣሪ የሆኑ ምሁራን የተገኙ ሲሆን ከእነዚህ ውስጥ አንዱ ደራሲና የብዝሃ ህይወት ተመራማሪው ዶክተር አለማየሁ ዋሴ ተገኝተው ነበረ። እውቀት ባለበት አይቆምም። ልብ በሉ። አስራ ሁለተኛ ክፍል ጨርሶ በቃ አስራ ሁለተኛ ክፍል ካርዱን ይዞ የተቀመጠ ሰው ከሶስት ከአራት ዓመት በኋላ ብታገኙት ካልጨመረ እውቀት አስራ ሁለተኛ ክፍል በሙሉ ያጣል። ወይም የመጀመሪያ ዲግሪ ያለው ሰው በማንበብ በመወያየት እውቀት ካልጨመረ ከተወሰነ ዓመት በኋላ የመጀመሪያ ድግሪው ባዶ ነው የሚሆነው እንግዲህ ይህንን በሃይማኖት መጽሐፍትም እናገኘዋለን ላለው ይጨመርለታል የሌለው ግን ያ ያለው እንኳ ይወሰድበታል በሀገራችን አንድ የተለመደ አባባል አለ በተለይ ገጠር አካባቢ ግርሻ የሚባል ግርሻ ማለት አንድ ሰው ያመውና ታሞ ታሞ ሊድን ሲል መጨረሻ ላይ በሽታው እንደገና ከያዘው አገረሸበት ይባላል ይሄ እንግዲህ በህክምናው ምንድን ነው ሰውየው ሲታመም የመከላከል አቅሙ ውስጡ ብዙ ሲታገል ቆይቷል ከበሽታው ጋር። መጨረሻ ላይ ግን በሽታው አሸንፎ እንደገና ከመጣ የመከላከል አቅሙ ተጎድቶ ስለቆየ፣ ልብ በሉ በሽታው በጣም ይጠነክራል እና ያገረሸበት ሰው ብዙ ጊዜ አይድንም። መሀይምነትም ያገረሻል። ልክ እንደው እንደ በሽታ ማለት ነው። በሀገራችን ውስጥ ያለው ትልቁ ችግር አንዱና ዋነኛው ምንድን ነው ብትሉ፣ በማይምነት ግርሻ ውስጥ ነው ያለ ነው። ብዙዎቻችን ብዙ ምሁር ቁጥሩ አለን፣ ግን የተማረ ሆኖ መፍትሄ ሲያመጣ አታገኙትም። ለምን? አገርሽቶበታል። አሁን ዩኒቨርሲቲ ውስጥ እያያችሁ ነው። ቆመጥና ድንጋይ ይዘው ነው ልጆቹ የሚወጡ። እኛ የምናስበው ለሀገሪቱ ተመራምረው መፍትሄ ያመጣሉ ስንል የራሳቸውን መፍትሄ ማምጣት አቅቷቸው በጭንቅላት ይፈታሉ የተባሉት በቆመጥ ሲፈቱ ታያቻላችሁ። ይሄ መሃይምነት ስለሚያገረሽ ነው። እና አሁን ብዙዎቻችን በዚህ ግርሻ ውስጥ እንሰቃያለን። እንዲሁ ለስሙ ዲፕሎማችን እናሳያለን፣ ዲግሪያችን እናሳያለን፣ ዶክትሬታችን እናሳያለን። ውስጡ ቢፈተሽ ግን ብዙዎቻችን መሃይምነት አገርሽቶብናል። መሃይምነት ሲያገረሽብህ እብሪተኛ ትሆናለህ። እብሪተኛ ስትሆን ደግሞ የበለጠ መሃይምነት ያገረሽብሃል። እና ብዙዎቻችን በዲግሪያችን ጀርባ በድንቁርና ነው የምንኖረው። ሰውም እንዳይመክርን ዲግሪ ያላቸው ይባላል። አሁን ራሱ ጎረቤት ራሱ እንኳን እንደው ችግር አለ እንዳይ ዶክተር ከሌ እንዴት አድርጎ ይመክራል። ራሱ አውቄ በድርም ስትሄዱ ዶክተር ይናገር ነው የሚባል ግን ሰው የወረድ መሐይምነት ውስጥ ነው ያለ። ብዙዎቻችን በገንዘባችን ጀርባ በመሐይምነት ነው የምንኖረው። በቃ ሀብታም ስለሆን ባለጸጋ ስለሆን ያወቅን ይመስለናል። ግን አለ መሐይሞች እና ምንድን ነው እየሆነ ያለውን ያያችሁት እንደሆነ መደማመጥ የሌለው መነጋገር የሌለበት የማንተማመነው፣ ለችግር መፍትሄ የማናገኘው የምሁር ቁጥር እንጂ የዋቂ ቁጥር ስለሌለ ነው። ከተሜ ስለሆን በአጋጣሚ ንጹህ ልብስ ስለለበስን ጥሩ ጫማ ስላደረግን የምናውቅ የሚመስልን ብዙ ሰው አለ። ከጥሩ ሸሚዝ ውስጥ ግን መሐይምነት ነው ያለው ድንቁርና ለዚህ ነው ከተማ ውስጥ አይታችሁ ከሆነ መከባበር የለም። እብሪት ነው። መኪና የሚነደው ለእግረኛ ቅድሚያ አይሰጥም። እግረኛው ለሌላው እግር ለሌለው ትኩረት አይሰጥም። በአብዛኛው መከባበር በሌለበት፣ መደማመጥ በሌለበት ሌላው ቀርቶ ይችን ውብ ከተማ ከተወሰነ ጊዜ በኋላ በዚህ በእብሪታችን የተነሳ ወደ ማበላሸት እንጠጋለን። በዕለቱ ወደ 400 የሚጠጉ ወጣቶች አነቃቂ ንግግሮችን ከምሁራን ያደመጡ ሲሆን ዝግጅቱ በየወሩ እንደሚካሄድ አዘጋጆቹ ገልጸዋል። በደሴ ከተማ የሚገኙ እድሮች ከራያ አካባቢ ተፈናቅለው ሰሜን ወሎ ዞን ቆቦ ከተማ ለሰፈሩ ተፈናቃዮች የምግብና የመማሪያ ቁሳቁስ ድጋፍ አደረጉ። ተፈናቃዮቹ ለተደረገላቸው ድጋፍ ምስጋናቸውን ገልጸው ከበጎ አድራጊዎች በሚለገስ ስጦታ ሕይወታችንን መግፋት ስለሚቸግረን መንግሥት ዘላቂ መፍትሔ ሊያስቀምጥልን ይገባል ብለዋል መስፍን አራጌ ተከታዩን ሪፖርት ልኮልናል። የደሴ ከተማ ድሮች ህብረትን በማስተባበር ወደ ሰሜን ወሎ ዞን ቆቦ ከተማ ያቀኑት አቶ ጋሻው ጉግሳ ከማንነት ጥያቄ ጋር በተያያዘ ከትግራይ ራያ አካባቢ ተፈናቅለው ቆቦ ከተማ ለሚገኙ ከ200 በላይ ሰዎች የምግብ ድጋፍ አድርገዋል። ወደ 300 ብርድ ልብስ እና 300 አንሶላ፣ እሩዝ አስር ኩንታል፣ በርበሬ ሁለት ኩንታል፣ መኮረኒም አስር ኩንታል፣ ዘይት አስራ አምስት ጀሪካ ለባለፈው ተሰጥቶ ነበር። አሁን ደግሞ ይህንን አርአያ በመከተል የደሴ ከተማ እድሮች በጋር አቡነ ሙና በመተባበር አምሳ ኩንታል ጤፍ አራት ኩንታል ክክ እና አራት ኩንታል በርበሬው ሰጥተዋል። አፍ በፈታንበት የአማርኛ ቋንቋ ልንማር ይገባል ብለው ከትግራይ ክልል አቅራቢያቸው ወደሚገኙ የአማራ ክልል ወረዳ በየቀኑ እስከ ሰባት ኪሎ ሜትር በመጓዝ ትምህርታቸውን ለሚከታተሉ ከአንድ ሺ አምስት መቶ በላይ ሕጻናትም የመማሪያ ቁሳቁስ ረድተዋል። ለነሱ ደግሞ ብላክቦርድ እና ሰላሳ ጠረጴዛና ወንበር ወይም ዴስክ ይዞ በመምጣት ነው እየተሰጠ ያለው ከማንነት ጥያቄ ጋር ተያይዞ በተፈጠረው ግጭት ከትግራይ ክልል ወደ ሰሜን ወሎ ቆቦ ካምፕ የመጡት ከ500 በላይ ተፈናቃዮች ነበሩ። ተፈናቅለው ከመጡት ከግማሽ በላዩ ወደ አረብ አገራትና ወደ ሌሎች አካባቢዎች በመሰደዳቸው በአሁኑ ሰዓት በካምፕ ውስጥ የቀሩት 213 መሆናቸውን የተፈናቃዮቹ አስተባባሪ አቶ አክሊሉ ትኩ ገልጸዋል። ተፈናቃዮቹ ሀብት ንብረታቸውን በትነው ከቀያቸው ከተሰደዱ ስድስት ወራት እንዳለፋቸው ነው የተነገረው። የዕለት ጉርሳቸውን የወቅት ልብሳቸውን የሚያገኙት የተለያዩ የህብረተሰብ ክፍሎች በሚያደርጉላቸው ድጋፍ መሆኑም ተገልጿል። ጎንደር ዳባት ከስልሳ ሺህ ብር ያላነሰ ብርና አልባሳት ይዘው መጥተዋል። የጎንደር ህብረት እንዲሁም ወደ ስልሳ ሺህ ብር ይዘው መጥተዋል። እዚሁ የራያ ቆቦ ህዝቡ ደግሞ እስከ ባለፈው መስከረም መጨረሻ ድረስ ጤነኛውና ህዝቡ እያስተባበረ ቀለብ ይችላል ነበር። ከወልዲያም የተወሰነ አንድ ሀያ ሺህ ብር ያህል እንዲህ እንዲህ እያደረጉ ያው ህዝቡ ነው እየረዳን ያለ ነው ችግሩ ከሚነገረውም ከሚታሰበውም በላይ ነው የሚሉት ደግሞ የራያ ወደ አማራነት አስመላሽ ኮሚቴ የህዝብ ግንኙነት ኃላፊ አቶ ምስጋን ደስዬ ናቸው። ህጻናት ተማሪዎች አፍ በፈቱበት ቋንቋ ለመማር በየቀኑ ከሰባት ኪሎ ሜትር በላይ በመጓዝ ወደ አማራ ክልል ሰሜን ወሎ ዞን ቆቦ ወረዳ ይመጣሉ። በድካም የዛለ ሰውነትና አእምሮ ይዘው ትምህርታቸውን በንቃት ለመከታተል ይቸገራሉ። ይህ ደግሞ ተወዳዳሪነታቸውን በማኮሰስ በሀገራቸው እድገት ላይ የሚኖራቸውን ሚና ያዳክመዋል ይላሉ። እንደ እሳቸው አባባል መንግስት ለጉዳዩ የሰጠው ትኩረት አናሳ ነው። የክልሉ መንግስት ትኩረት አልሰጣቸውም ልጆቹን። አንደኛ አሁን እንደዚህ አይነት በጎ አድራጊ ሰዎች ናቸው ደብተር የሚገዙላቸው። በአገዳዳስ ተሰርተው እዛው ውስጥ እንጨት ላይ ቁጭ ብለው ነው የሚማሩት። ወንበር የላቸውም። የትምህርት ቁሳቁስ ብቻ አይደለም። አንድ ቤት ውስጥ የሚያድሩት ልጆች በአንድ ጠባብ ክፍል ውስጥ እስረኛ ነው የሚመስሉ። እነዚህ ልጆች ቢታመሙ መታከሚያ ገንዘብ የላቸውም። የነጻ የሚያክማቸው ተቋም የለም። በቂ ሽንት ቤት የለም። ሜዳው ላይ ነው፣ ጥግ ጥጉ ላይ ነው የሚኖሩት። ይህንን ሊረዳ የሚችል አካል እርዳታ ቢያደርጉላቸው እንጠይቃለን። ከዋጃ ዜሮ አንድ ቀበሌ ተፈናቅለው የመጡት ግለሰብ ደግሞ በደረሰባቸው ድብደባ የአካል ጉዳት እንደደረሰባቸው ይናገራሉ። ቤተሰቦቻቸውንም ጥለው እንደመጡ በማከል ሸቀጥ ምናምን ነበር እዛ ገበያ ዳር ላሜራ ምናምን ሰራ ነበረው። ከዛ ሸሽቼ ነው የመጣሁትኝ። ምክንያቱም አሁንም ድረስ እዚህ ሚዲያ ላይ ሰዎች መቶ ሲጠይቁኝ ሲቀርጹኝ ይህን ነገር መለክት እያስተላለፈ ነው ብለው በየቦታው እያሳደዱኝ ስለሆነ ሸሽቼ አሁን ቆቦ ነው ያለሁትን። እኔ እራሴ አሁን ህይወቴ በቃ አስጊ ላይ ነው አሁን ራሱ ያለው። ለዛ ነው እዚህ እንጂ ከዛ ቤት ሁኝ ስራዬን የሰራው እዛ ባደግም ነበር የሚሻለኝ። የቆቦ ከተማ ከንቲባ ተወካይና የዜሮ አራት ቀበሌ አስተዳዳሪ አቶ ስዩም ከበደ በቀበሌ አስተዳደሩ አቅም የተፈናቃዮችን ደህንነት የመጠበቅ የመጠጥ ውሃ አቅርቦትና ሌሎች ጊዜያዊ ድጋፎች ቢደረጉም ከጉዳዩ አሳሳቢነት አንጻር የሚሰጠው እርዳታ በቂ አለመሆኑን ያምናሉ። የሚኖሩት ያው ከኛ ከቀበሌው ክልል ውስጥ ነው። ያው መጠለያ ችግር አለ እዛ። የመጠለያውን ግን ያው ሰር ማስተዳደሩ በትብብር እዛ ሼር ነገር አለ እዛ ነው የሚኖሩት። ያው በመጠለያ ሁኔታ ብዙም የተሻሻል አለም ያው ከጆዳፍ ሆኖ ግማሻቸውም ቤቱ በመጥበቡ ውጭ ላይ አሉ፣ ቤት ውስጥም ያሉ አሉ። የቀበሌው አስተዳዳሪ ከተለያዩ አካባቢዎች በሚመጣ ድጎማና ድጋፍም ችግሩን መፍታት እንደማይቻል ነው የሚናገሩት። ማህበረሰቡ ያው በእርግጥ የእኛ ናቸው በሚል የተቆርቋሪነት ስሜትና ችግራቸውን በማየት ነው በድርም ሆነ በተለያየ አጋዥ አሰራር ንቅናቄ በመፍጠር ነው ለነሱ የብርድ ልብስም ሆነ ሌላ የቀለብ እንትን በመቻል እየተረዱ ያሉት። በዚህ ግን ዘለቄታዊ መፍትሄ ይሆናል ብዬ አላስብም። ዘለቄታ መፍትሄው ከማን ይምጣ? ከመንግስት የአማራ ክልል አደጋ መከላከልና ምግብ ዋስትና የኮሚኒኬሽን ዳይሬክተር አቶ እያሱ መስፍን በዚሁ ጉዳይ አስተያየታቸውን እንዲሰጡን ጠይቀናቸው ነበር። ዳይሬክተሩ እንደሚለው ከተለያዩ ባለድርሻ አካላት የተውጣጣ ግብረ ኃይል ከታሳስ 11 ጀምሮ ባደረገው የመስክ ቅኝት ከትግራይ ተፈናቅለው የመጡት ወገኖች በድጋፍ አሰጣጡ ዙሪያ ቅሬታ እንዳላቸው አረጋግጠዋል። ይህንንም መሰረት በማድረግ ቅሬታቸውን የሚፈታ እርምጃ በመወሰዱ አሁን የተሻለ ድጋፍ እየተሰጠ ነው ባይ ናቸው። በራያ ኦቦ ውስጥ ሁለት ሺ ሶስት መቶ ሀያ ስምንት ተፈናቃይ እንዳለን ነው ማውቀው ለእነዚህ በየወሩ ሶስት መቶ አስራ ዘጠኝ ኩንታል ስንዴ ስልሳ አምስት ኩንታል አልሚ ምግብ እና አስር ኩንታል ዘይት በየወሩ ከፌዴራል መንግስት ይላካል። በአንጻሩ የሚሰጠው ድጋፍ አነስተኛና የተቆራረጠ መሆኑን የተፈናቃዮቹ ተወካይ ይናገራሉ። ለአንድ ሰው አስራ አምስት ኪሎ በሚል እሳቤ ለሁለወር ለሁለወር ብለው ሁለት ጊዜ ያለ ረብተውናል። ያው እንግዲህ አስራ አምስት ኪሎ ለአንድ ሰው እንዴት እንደሚያ ነው ለአንተ ምንም ልነግርህ አልችልም። የኮሚኒኬሽን ዳይሬክተሩ በበኩላቸው የእርዳታ አሰጣጡ ዓለም አቀፍ መስፈርትን የተከተለ እንደሆነ ያስረዳሉ። ለአንድ ሰው በዓለም አቀፍ ስታንዳርድ አማካኝነት አስራ አምስት ኪሎ ስንዴ ነው የሚሰጠው። ለምሳሌ አምስት ቤተሰብ ቢኖረው አስራ አምስት በአምስት አባሰ ነው ለሰዎቹ የሚሰጣቸው። ይሁንና ተፈናቃዮቹ ያነሱትን ቅሬታ በግብዓትነት በመውሰድ የመመርመርና የእርምጃ ስራዎች እንደሚሰሩ አልገብተዋል ገብተዋል። ቅሬታው ምን ያህል ትክክለኛ ነው የሚለውን ነገር እኛም ታዘር ይህን ጥቆማ ይዘን የምንሰራ ነው የሚሆንም። የጤናም በተመለከተ ችግሮች እንዳሉ ግብረ ኃይሉም ገምግሟል። ችግሮችን ለማስተካከልና ወጥ የሆነ አሰራር ለመስራት የጤና ቢሮ ለሁሉም የጤና ተቋማት ተፈናቃይን በተመለከተ ምን ድጋፍ መስጠት እንዳለበት የተሟላ ደብዳቤ ልኮ በየዞኑ መድረሱን አረጋግጠናል። ወጥ የሆነ አሰራር ሲሉ ምን ማለት ነው? ወጥ የሆነ አሰራር ማለት በየሆስፒታሉ ተፈናቃዩን እየተቀበለ ማስተናገድ ግዴታው ነው። በየት የለኝም በተለያዩ ምክንያቶች ተጎጂዎች ወደ እራስ ወደ ከፋ ችግር እንዳይሄዱ ችግሩን ለጤና ቢሮ እያሳወቀ ችግሩን ግን እየተቀበለ አድሚት እንዲያደርግ አቅጣጫ ተቀምጦ እየተሰራ ነው ነው ከተማሪዎች ጋር በተመለከተ የቀረቡ ችግሮችን ጠቅለን ባላግባብ ለትምህርት ቢሮ ቀርቦለት ትምህርት ቢሮ በጥናት ላይ የተመሰረተ ችግር ፈልሻ አሰራር እንዲከተል አቅጣጫ ተቀምጦለታል። አሁን ዝግ ነው። ከሰሚስተር በኋላ ይቀጥላሉ ብለን እናስባለን። የተቀመጠላቸው አቅጣጫ እንግዲህ ከሁለት ሳምንት በፊት ነው። በተለያዩ አጎራባች ክልሎችና በክልል ውስጥ በተፈጠሩ ግጭቶች ከስልሳ ሺህ በላይ ተፈናቃዮች በክልል ውስጥ እንደሚኖሩ ይገመታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። አድማጮች በሪፖርቱ ላይ ተማሪዎች አማርኛን ለመማር ረጅም ሰዓታትን እንደሚጓዙ የተገለጸውን በተመለከተ ማብራሪያ እንዲሰጡ ለህወሓት ጽሕፈት ቤት ምክትል ኃላፊ አቶ ጌታቸው ረዳ ስልክ ደውለን ነበር። ነገር ግን በመንገድ ላይ እንደሆኑ ገልጸውልን በጉዳዩ ላይ አይጓዙምም፣ ይጓዛሉ ለማለት እንደማይችሉ ምክንያቱም ጥቂት ቁጥርም ቢሆን ቋንቋ ለመማር እንሄዳለን ያሉ ስለመኖራቸው መስማታቸውን ከገለጹ በኋላ የተጣራ መረጃ ለመስጠት ግን መልሰን እንድንደውል ነግረውን ነበር። መልሰን ስንደውል ስልካቸው ስለማይነሳ ልናገኛቸው አልቻልንም። በድጋሚ እንሞክራለን። በሌላ በኩል ከራያ የማንነት ጥያቄ ጋር በተያያዘ ከትላንት በስቲያ ምሽት የጠየቅናቸው የህዋ ጽህፈት ቤት የገጠር ፖለቲካ አስተባባሪ አቶ ነጋ ሰፋ በራያ የማንነት ጥያቄ የለም ነው የሚሉት በሚል ተጠይቀው ተከታዩ ምላሽ ሰጥተዋል። በምንገመግምበት ጊዜ በተለየ ሁኔታ ተበድለናል የሚል አይደለም የሚመጣው። የሚመጣው ጥያቄ እዛ ያለው የመልካም አስተዳደር ችግር አለብን የልማት ችግር አለብን ብሎ ይነሳል። ሶ ያ ጥያቄ በህዝቡ የሚነሳ ነው። ተደጋጋሚ ከህዝቡ ጋር ቀርበን ተወያይተን ያገኘነው ነው። ከትግራይ ውጭ ያሉ አዲስ አበባም ሆኖ ሌላም ቦታ ሆኖ የሚያነሱት ደግሞ ጥያቄው በሌላ መልኩ ነው የሚያቀርቡት። የመልካም አሰራርና የልማት ጥያቄ አለ። በራያ የማንነት ጥያቄ የሚባል በህዝብ ተነስቶ ሰምተን አናውቅም። ተደጋጋሚ መድረክ አካሄደናል። ዶክተር ደብረ ጤን በሚመራው መድረክም ሌሎች መድረኮችም ተካሂደዋል። እዛ ያለው ነዋሪ የሆነ ህዝብ ሌላ ማንነት አለኝ ብሎ ጠይቆ አያውቅም። በማንነቱ የማያውቅ ኩሩ ህዝብ ለማንነቱ የታገለ ማንነቱም ቀድሞ ያወቀ ህዝብ ነው። ስለዚህ እኔ ሌላ ማንነት ነው ያለኝ የሚል ጥያቄ ጭራሽ ወደ ክልሉም መጥቶ አያውቅም። በህጋዊ መንገድ ቀርቦም አያውቅም። በታላልቅ መድረኮችን እንደዚህ ቀርቦ አያውቅም። ከዛም ከዛም የተውጣጡ ሰዎች ግን አንድ ቦታ ሂደው የራያ ማንነት ሌላ ነው እንደዚህ ነው እንደዚህ ነው እንደያሉ የሚጠይቋሉ። ወደ ወደኛ ግን ኦፊሻሊ፣ በህጋዊ መልኩ መጥቶ እንደዚህ አይነት ጥያቄ የተጠየቀ የለም። ህዝቡም እንደዚህ አይነት ፊሊንግ የለውም። አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፈውን ፕሮግራማችን ነው። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን ተስፋይ ጸጋይ ስለተባለና እጅና እግሩ የአካል ጉዳት ስላለበት አንድ ወጣት ታሪክ ይሆናል። ከአንደኛ እስከ ስምንተኛ ክፍል በተማረበት ጊዜም እህቱ አዝላ ወደ ትምህርት ቤት በማመላለስ አስተምረዋለች። ተስፋይ በአሁኑ ጊዜ አንደኛ ዲግሪውን ተምሮ ጨርሶ በስነ ጽሁፍ ስራዎች እየተሳተፈ ይገኛል። ሙልጌታ ጽበሀ በተከታዩ ዘገባ ይዞታል። የ11 ዓመት ህፃን እያለም ባጋጠመው ህመም በእግሩና በእጆቹ የጤና እክል አጋጥሞታል። ያለ ሰው ድጋፍ መንቀሳቀስም ሆነ መልበስ አይችልም። ተስፋይ ጸጋ ይባላል። በትግራይ ክልል ክልተ አውላዕሎ ወረዳ ጽግሬዳ በምትባል አካባቢ ነው ተወልደ ያደገው። በአካባቢ ማህበረሰብ አካል ጉዳተኛ በመሆኑ የሚገለልበት ሁኔታ እንደነበረ ይገልጻል። ነዋሪው ደግሞ ስላንተ ያለው አንዳንድ ነገር አመለካከት ማለት አጉል የሆነው አመለካከት አለች። ምክንያቱም ማህበረሰባችን ድሮ ብዙ ትምህርት አልነበረም። ስለዚህ ሁሉም ነገር በቃ እንደ በእርግማን እንደመጣ ነው የሚያስበው ስለዚህ ይሄን ችልህ ለመራመድ ደግሞ በጣም ይከብዳል። ቤት ውስጥ ተዘግቶ መንቀሳቀስ የማይችልበት ሁኔታ በተፈጠረበት ወቅት ታናሽ እህቱም ለወንድሟ አንድ ነገር ማድረግ ጀመረች። ተስፋይ ከእሷ ጋር ትምህርት ቤት እንዲሄድ ማድረግ፣ እሱን ለማመላለስ የአካል ጉዳተኛ ተሽከርካሪ ወንበር ስላልተገኘ ወንድሟን አዝላ በማመላለስ በየቀኑ ማስተማር ሆነ ስራው። በዚህም ለተስፋይ የአንደኛ ደረጃ ትምህርቱን እስከሚያጠናቅቅ ስምንት ዓመታትን ትምህርት ቤት አዝላ በማመላለስ አስተማረችው። እህቴ ከአንደኛ እስከ ስምንተኛ ብልአዝላ ስታስተምረኝ ከእሷ ነው ብርታት የወሰድኩት ማለት ነው። ምክንያቱ ለምን ለምን እኔ ተስፋ ቆርጣለሁ? እሷ እያዘለችኝ እየተቸገረች ትዳርዋ ፈታ ምናምን ምናምን ብዙ ነገሮቹ መስዋዕት አድርጋ ለእኔ ብላ እሷ እኳ ስትቆይ፣ እኔ ለምንድን ነው ስትሬንግዝ ለምን አልሆኑም ብዬ ከእሷ ነው የወረስኩት ማለት ነው። ከቤታችን ወደ ትምህርት ቤቱ ግማሽ ሰዓት ነው የሚፈጀው፣ ቅርብ ነው። ግን የርቀቱ አይደለም። ዋናው ችግሩ የማህበረሰቡ፣ የተማሪዎቹ፣ የአስተማሪዎቹ እና በቃ አጠቃላይ የባህሉ ጎጂ ባህል አለን። ምን ብላ ነው የምታዝለው? ይሄ ተምሮ ምን ላይ ሊደርስ ነው? ስለዚህ ተማረ እና ባልተማረ ለውጥ የለውም የሚል ሰው ብዙ ነበር። ስለዚህ ይሄ ነው በጣም ቻለንጅ የሆነብን። ተስፋይ በዚህ ሂደት በሚያጋጥሙት ክስተቶች ተስፋ ቆርጦም ራሱን ለማጥፋት ሶስት ጊዜ ሞክሮ እንደነበረ ይገልጻል። የሥነ ጽሑፍ ፍቅርና ተሰጦ ያለው ተስፋ ስምንተኛ ክፍል እንዳገባደደም በመላ ትግራይ ያሳተፈ የግጥም ውድድር ተሳትፎ በማሸነፉ የተሽከርካሪ ወንበር ሽልማት ተሰጠው። ከዛ በኋላ ከእህቱ ጀርባ ወርዶ በተሽከርካሪ ወንበር መጓዝ ጀመረም። እስከ ዩኒቨርሲቲም ደርሶ በዲግሪ ተመረቀም። ዩኒቨርሲቲ መቀለ ዩኒቨርሲቲ ነው የተማርኩት እና በጆርናሊዝም ነው የተማርኩት። ለመቀጠር አልፈለግኩም። በራሴ የራሴ በአካል ጉዳተኛ ዙሪያ አየር ተከራይ የአየር ሰዓት ወስጄ ማለት ነው ስራ ጀምሬ ነበር። ሶስት አመትም ሰርቻለው። ግን የስፖንሰር ችግር ስለነበረ ለሬዲዮው የሚሸፍንና ለእኔ አጣሁት። ከዛ ተውኩት ማለት ነው። ወደ ስነ ጽሁፍ የገባሁበት አምስተኛ ክፍል ያለው ነው። ስነ ጽሁፍ ወድ ነበር። በጣም ደስ ይለኛል። በስነ ጽሁፍ የታነጸ ወይም ደግሞ ያደገ ሰው ሳይ በጣም ቅናት ያድርብኝ ነበር። ስለዚህ አምስተኛ ክፍል ነው የጀመርኩት። የስነጽፉ ጽፎ መጽሐፍ ደግሞ በህይወት የሚያጋጥሙ የሰው ልጅ የሚያጋጥመው ምንድን ነው፣ በህይወት ውስጥ ምንድ ነው የሚያጋጥመው የሚል ነው። ምናባዊ ንዛዜ ይላል፣ ልናዊ ንስሐ ማለት ነው። ምናባዊ ንዛዜ የሚል አንድ የግጥም መድብል ጽፍ ያለው በቅርቡ በአካል ጉዳተኞች ትኩረት ያደረገ ዘፈን ለማውጣት ስራውን እየጨረሰ መሆኑ የነገረኝ ተስፋይ ሌሎች ሁለት መጽሐፍቶችም ጽፎ ለህትመት እየተጠባበቁ መሆኑ ይናገራል። አሁንም ሁለት መጽሐፍ ጨርሻለው ወደ ህትመት አልገባም። ምክንያቱም የስፖንሰር ችግር አለ የአንዳንድ ነገሮች አለ እንጂ ሁለት መጽሐፍ ጨርሻለሁ። አንዱ ወግ ነው፣ አንዱ ደግሞ ግጥም ነው ማለት ነው ለተስፋይ ለስምንት ዓመታት አዝላ ያስተማረችው እህቱም ሕይወት ጸጋይ ትባላለች። ወንድሟ አሁን እዚህ ደረጃ ላይ ደርሶ ስታየው እንዳስደስታትና ድካሟንም መና እንዳልቀረ ፍሬ እንዳፈራንም የምትናገረው እሱን ለማስተማር ደስተኛ ነበርኩ። ከቤት ወደ ትምህርት ቤት ግማሽ ሰዓት ይወስድብኝ ነበር። ስምንት ዓመታት እዚህ ያስተምሬዋለሁ። የሁለታችንም ደብተርና እሱንም ተሸክሜ ልጅነት ነው መሰለኝ አይደክመኝም ነበር ደስ ብሎኝ አመላለሰው ነበር። እሱም እኔን ብቻ ነው የሚፈልገው። አንዳንድ ጊዜ ጓደኞቼ እሱን ማዘል እንዲያቆም ይነግሩኝ ነበር። እኔ ግን ወንድሜን በማስተማሬ ደስ ይለኝ ነበር ነው ያለችው። ተስፋይ በጓደኞቹ ተወዳጅና፣ ከህፃንነቱም ጀምሮ ጎበዝ ተማሪ ነበር ያለ ደግሞ ሐጎስ አብርሃ የተባለ አብረ አደግ ጓደኛው ነው። ተማሪ እያለ ጀምሮ በደረጃ ውጤታማ ነበረ ሁሌም አንደኛ ሁለተኛ ነበር የሚወጣው እና በግጥም በስነ ጽሁፍ እንደዛ ሲሰራ ነበር። ከሰው ያለህ አካሄድ አሪፍ ነው፣ ደና ቦታ ትደርሳለህ፣ ጥሩ ውጤት ታመጣለህ ሲለው ነበር። እና በዛ ሞራል እሱም ተስፋ አልቆረጠም። አንዳንድ ሰው የሆነ ደካማ አስተሳሰብ ነበረው። አንዳንዴ ለምን ይማራል እንደዚህ እየታዘለ እየሄደ ለምን ይማራል እንደዚህ እያለ ሰው ያስቸግራል፣ ቢቀረው ይሻላል የሚል ሰውም ነበረ። እና እሱ ጠንክሮ ይሰራል፣ ደናው ደና የሆነ እውቀት አለው ተስፋይ በአሁኑ ጊዜ በሰው እርዳታ ነው የሚንቀሳቀሰው። ያለበት ጉዳትም የተወሰነ ሕክምና ካገኘ በተለይ እጁ ለውጥ ሊያመጣ እንደሚችል ነው የሚናገረም። አሁን እንደምታየኝ ውልቸር ላይ ቁጭ ብዬ ያለው ግን ወደ ውልቸር ለመውጣት ከውልቸር ዋ ደግሞ ለመውረድ ወደ አልጋ ምናምን ጫማ ምናምን ሁሉም በሰው እገዛ ነው የሚደረግልኝ ማለት ነው። እሱ ደግሞ ወንድሜ ያለ ጓደኞችም አሉ። ሰው ሲወደድ ደግሞ በጣም ጥሩ ነው። ምክንያቱ ሰው ከወደደ በልቡ ካለህ አንተ ማንኛውም ነገር ቀላል ነው ማለት ነው። ስለዚህ ሰው በጣም ይወደኛል። ሁሉም ለኔ በቃ ኢንከሬጅ አደረገኛል። አይዞ ምናምን ምናምን በርታ ምናምን ይለኛል። ስለዚህ የማይቻል ነገር የለም ጭንቅላት ካመነ ማለት ነው። ጭንቅላት ካላመነ ግን የሚቻል ነገርም አይቻልም ማለት ነው። ስለዚህ ዋናው ጉዳይ የማመንና ያለ ማመን ነው እንጂ ከሰው እገዛ ውጪ ራሴ መስራት አልችልም ማለት ነው። ተስፋ አለኝ። አንድ ቀን አንድ ነገር ሊፈጠር ይችላል የሚል ተስፋ አለኝ። አንድ ሰው ወይም ደግሞ በዚህ ዙሪያ የሚሰራ ድርጅት ቢገኝ ማለት ሌላ ቢቀርም እጄ ይስተካከላል ብዬ አምናለሁ። ናቱ እጄ ከተስተካከለ ደግሞ ትንሽ ራሴ እወርዳለሁ፣ ራሴ ደግሞ እወጣለሁ፣ ወደ ውልቸርዋ አንዳንድ ነገሮችም ራሴ ለመስራት እሞክራለሁ። የሚል ተስፋ አለ። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለ። አድማጮች እንግዲህ የዛሬው ጋቢና ጉዟችን በዚሁ ተጠናቋል። በፌስቡክ አትቪ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪ በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናገዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ያቀናበረልን ሞክቤል ያበሮ ነው። ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ።